በስደት ከሀገር ውጪ የሚኖሩት አሊ ስምሬ ሰገድ ትውልድና እድገታቸው ድሬዳዋ ሽንሌ ዞን እንደሆነና እንደ ኤሮፓውያን አቆጣጠር ከ2001 እስከ 2011 ዓ.ም ድረስ የኢትዮጵያ ፌዴራል ፖሊስ አባል እንደነበሩ ገልጸውልናል። በወንጀል ምርመራ ኃላፊነትና በልዩ ልዩ ሹመቶች ሲያገለግሉ ቆይተው በድሬዳዋ ባለስልጣናት በሙስና ተወንጅለው አንድ ዓመት ከታሰሩ በኋላ የድሬዳዋ ከፍተኛ ፍርድ ቤት በነፃ እንዳሰናበታቸው በቃለ ምልልሱ ወቅት ገልጸውልናል። ሻለቃ አሊ ስምሬ ሰገድ የኦጋዴን ነጻ አውጪ ግንባር ደጋፊዎች ናችሁ በማለት ኢህአዴግ የሶማሌ ክልልን ህዝብ በጅምላ በመግደል ሴቶችን በመድፈርና ንብረት በማውደም ከሰዋል። ቃለምልልሱን የተከታተሉ የኢትዮጵያ የሶማሌ ሕዝብ ከፍተኛ አመራርና የድሬዳዋ አስተዳደር የከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ ሐሰን ጣሂር በሻለቃ አሊ ስምሬ የተዘረዘሩ ወንጀሎችን ያስተባብላሉ። በተጨማሪም አሊ ስምሬ በስነ ምግባር ችግርና በስራ አፈጻጸም ተገምግመው ማስጠንቀቂያ ከተሰጣቸው በኋላ ከስራ የተባረሩ ናቸው ስለ ሶማሌ ክልል የሚያውቁት ነገር የለም ብለዋል። ሐሰን ጣሂር ትዝታ በላቸው የሁለቱን ወገኖች የእርስ በርስ ክስ አጠናቅራ ቀጣዩን አዘጋጅታለች። ሻለቃ አሊ ስምሬ የቀድሞ የድሬዳዋ ከተማ ፖሊስ ጣቢያ ዋና ኃላፊ እንደሆኑ በመግለጽ በኦጋዴን ክልል ይፈጸማሉ ስላሏቸው የመብት ጥሰቶች እንድናናግራቸው የጠየቁን በስደት ካሉበት አገር ስልክ ደውለው ነው ለደህንነት የሰጋለው በማለት ግን ሀገሩን መጥቀስ አልፈለጉም። እድገትና ትውልዳቸው ድሬዳዋ እንደሆነና ለአስር ዓመታት የኢትዮጵያ ፌዴራል ፖሊስ አባል ሆነው እንዳገለገሉ በክልሉ ባለሥልጣናት በሙስና ተከሰው ከአንድ ዓመት እስራት በኋላም ፍርድ ቤት በነፃ እንዳሰናበታቸው ገልጸውልናል። ሻለቃ አሊ ስምሬ ከዚያ በኋላ አገር ውስጥ በቆዩባቸው አምስት ዓመታት ወርልድ ቪዥን ለተባለው ዓለም አቀፍ የበጎ አድራጎት ድርጅት ተቀጥረው ሲሰሩ እንደነበር ተናግረዋል። በአምስቱ ዓመታት አጠቃላይ የሶማሌ ክልል ወረዳዎችና ዞኖችን ለመዘዋወር እድል በማግኘታቸው ተፈጽሟል ስላሏቸው የመብት ጥሰቶች ማጠናቀር ችያለሁ ብለዋል። ታኅሣሥ 15 ባስተላለፍ ነው ቃለ ምልልስ ተፈጸሙ ያሏቸውንም በደሎች እንዲህ ዘርዝረዋል። ይሄ ወያኔ መንግስት ሀይል ከተቆጣጠረ ጊዜ ጀምሮ ከአስራ ዘጠኝ መቶ ሰማንያ ሶስት እስከ አስራ ሁለት ሺህ አስራ አምስት ማለት ነው። በሶማሌ ክልል ከፍተኛ የሆኑ ወንጀሎች ተፈጽሞባቸዋል። ወደ ስምንት መቶ ሺህ የሚሆኑ ሰዎች በስደት ላይ ነው ያሉት። ሶማሌዎች ማለት ነው። በጎረቤት ሀገሮች ነው ያሉት በጅቡቲ፣ በኬንያ እና በውጭ ሀገር ነው ያሉት። ወደ ሰባት መቶ ሺህ የሚሆኑ ሰዎች እንደዚያው ገለዋል። ከዘጠና ሺህ በላይ መንደሮች ተቃጥሎባቸዋል። ብዙ ግመሎች ተገሏል። እዛ አካባቢ ከአይሮፕላን ማለትም ከሁለት ሺ ሰባት ጀምረው ነው ሬዚደንትኖች የተደረጉ ከመቶ ሺህ በላይ የሆኑ እስረኞች አሉ። ክልል አምስት ማለትም ክልል አምስት እስር ቤት ነው አጠቃላይ ያለው እና ህብረተሰባችን በከፍተኛ የሆነ ወንጀል ነው እየተፈጸመባቸው ያሉት ሰዎች ላይ የሚደርሰውን ግድያ፣ እስራት በዚህ ምክንያት ነው የወጣሁት እሱን ማየት ስላልቻልኩ ብለዋል። ተገደሉ የሚሏቸውን ሰዎች እስቲ በቅርብ የሚያውቁት የተገደለ ሰው ወይንም ደግሞ በግፍ ታሰረ የሚሉት ካለ በስም የሚያውቁትም ቢገልፁልኝ። በአጠቃላይ በዳታ ነው የያዝኩት። በዳታውም ቢዘረዝርልሽ ጥሩ ይመስለኛል። ይሄ እገሌ እገሌ ብለው የሚገልጹት ሰው አለ እገሌ በጅልማ የተገደሉ ሰዎችን ቢነግርሽ ይቻላል። አላባችም አሁን ለጊዜው አልያዝኩትም፣ ግን በጅልማ የተገደሉ ሰዎች አሉ። ከሁለት ሺ ከአስራ ዘጠኝ መቶ ዘጠና አራት ጀምሮ እስከ ቅርብ ጊዜ ሁለት ሺ አስራ ሁለት የተገደሉ ሰዎች እና የት ቦታ እንደተገደሉ ስለማያውቅ እነሱን ቢዘረዝርልሽ ምን ይመስልሻል? በጅምላ የተገደሉ አሉኝ። አዎ በትክክል ገዳዩ ማን ነው? ጥፋታ ምን ስለሆነ ነው? በጦርነቱ ነው ግድያው እንግዲህ እንደሚታወቀው የኦጋዴን ነፃ አውጪ ግንባር እዛ አካባቢ ይንቀሳቀሳል እና መንግስት ከዚህ ነፃ አውጪ ግንባር ጋር በሚያደርገው ፍልሚያ ነው የተገደሉት። በምንድን ነው እንዴት ነው የተገደሉት እነኚህ በጅምላ ተገደሉ የሚሏቸው? ጥሩ ጥያቄ ነው። ሁለት ሺህ ሰባት ያው እንደሚታወቀው ወደ ኦበል የሚባል ነዳጅ ቁፋር የሚካሄድበት አካባቢ አለ። ያን ነዳጅ ከሶማሌ ህብረተሰብ ፍቃድና ፍላጎት ውጭ የወያኔ መንግስት ለግሉ ጥቅም ለማዋል ስል ኦንለፍ ኃይሎች ከፍተኛ የሆነ እርምጃ ነው የወሰዱበት። ከዛ ጊዜ ጀምሮ ሶማሌ ክልል ወይም ኦጋዴን ክልል የጦርነት ቀጠና ነው የሆነው። ይሄንን ብቀላ በመበቀል ነው ህብረተሰቡን ኦንለፍ ትደግፋላችሁ ወይም ናችሁ ተብሎ ከፍተኛ የሆነ እልቂት እየተፈጸመባቸው ያለው። ለምሳሌ ያህል በክላልሼ ማለትም በቡሌ አካባቢ ነው ሁለት ሺ ስምንት ሀምሳ ሰዎች በጅልማ ተገለዋል በመልክክ ሰባ ሶስት ሰዎች ሁለት ሺ ሰባት ተገለዋል በቀብሪ ዳሃር ከተማ ማለት ነው ሁለት ሺ አምስት ሀያ አምስት ሰዎች በጅልማ ተገለዋል ቀብሪ ጅራሮ አስራ ሰባት ሰዎች ሁለት ሺ አምስት ተገለዋል በወርደር ሰማኒያ አምስት ሰዎች አስራ ዘጠኝ መቶ ዘጠና አራት ተገለዋል በሽኒሌ በድሬዳዋ በኤረር በተመሳሳይ ብዙ ሰዎች ተገለዋል እና ይሄ ነው ያለው። ማለትም ኦነለፍ አባላችሁ ተብሎ ነው፣ እነዚህ ሰዎች እየተገደሉት ያለው ግን ህብረተሰብ ናቸው። አብዛኛዎቹ ምንም አይነት የሚያውቁት ስለ ኦነለፍ የለም። ሴቶቹ ይደፈራሉ፣ ማንም የሚጠይቃቸው ሰዎች የለም፣ ይታሰራሉ። የሎጋደን ገሀነባ ነው በቃ ገሀነባ። ትንሹ ገሀነባ ቢኖር የሎጋደን። ሻለቃ አሊ ስምሬ የሰነዘሯቸውን ክሶች የኢትዮጵያ ሶማሌ ህዝብ ዲሞክራሲያዊ ፓርቲ ከፍተኛ አመራር አቶ ሐሰን ጣሂር ያስተባብላሉ። አቶ ሐሰን ጣሂር ፕሮግራሙን ከተከታተሉ በኋላ መልስ መስጠት እንደሚፈልጉ በኢሜል አሳውቀውን ነው ስልክ ደውለን ያነጋገርናቸው። በዚህ አጋጣሚ እናመሰግናቸዋለን። አቶ ሐሰን ጣሂር የድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮችም ኃላፊ ናቸው። ግለሰቡ ሲጀመር የሶማሌ ክልልን በተጨባጭ መረጃ የለውም አያውቀውም። ሲሰራ የነበረው ድሬዳ ውስጥ ነው። አሁን እያነሳ ያለው ኬንያ ላይ ሆኖ ነው እያነሳ ያለው። ኬንያ ላይ ደግሞ ያሉት የዚህ የክልሉ ላይ ሲንቀሳቀሱ የነበሩ ሽፍታዎች ኡቦ የሚባሉት አካላቶች ናቸው። አሁን ከነሱ ጎን ይመኝ ብሎ ይህን ጉዳይ የሚያነሳው ስለዚህ ኡቦ የሚባሉት ሽፍታዎች ለእሱ የሰጡትን ነገር ብቻ እያነበበ አሉባልታ ከማውራት ውጪ በተጨባጭ ግለሰቡ ስለ ክልሉ የሚያውቀው አንዲትም ነገር የለም። ግድያ ይፈጸማል ያለውንም በተጨባጭ የክልሉ ማህበረሰብና ሕዝብ ይሄን የሚመስል ጉዳይ ነው። ስለዚህ በክልሉ ላይ እየተደረገ ያለ ጭፍጨፋም፣ እስራትም፣ ምንም አይነት ጉዳይ በአሁኑ ሰዓት ያለ ጉዳይ አይደለም። ከሁነት የራቀ ጉዳይ ነው የሚላለኝ ሻለቃ አሊ ስምሬ። የኢትዮጵያ መንግስት ኦቦሌ የሚባለውን በኦጋዴን ክልል የሚገኝ የነዳጅ ጉድጓድ ለመቆጣጠር ከኦጋዴን ነጻ አውጪ ግንባር ጋር በሚያደርገው ጦርነት ድርጅቱን ትደግፋላችሁ በማለት ወደ 800,000 ህዝብ እንዳሰደደ፣ 700,000 ያህል እንደገደለ፣ ከ90,000 በላይ የሚሆን ህዝብ ከቤት ንብረቱ እንዳፈናቀለ ነው በሰጡን ቃለ ምልልስ የገለጹት። የኢትዮጵያው የሶማሌ ህዝብ ዲሞክራሲያዊ ፓርቲ አመራር አቶ ሐሰን ጣሂር ግን ግለሰቡ ስለ ክልሉ አንድ መረጃ የላቸውም። ከኦጋደን ነጻ አውጭ ግንባር ያገኙትን ሐሰት ወሬ ነው የሚነዙት ብለዋል። ክልሉ ላይ ሲንቀሳቀሱ የነበሩ ከዚህ በፊት አሁን እንኳን ክልሉ ላይ ጠራርገው የክልሉ ልዩ ፖሊስ ያወጣቸው ቢሆንም ርዝራዦቹ በተለያዩ የሰሜን አሜሪካ እና በተወሰነ አፍሪካ ሀገራት በኬንያ ላይ ተቀምጠው ይሄንን ሐሰት ወሬ የሚነዙው አካላቶችን ወሬ ይዞ ነው ግለሰቡ የሚያወራው። ስለዚህ በመረጃ የተደገፈ ተጨባጭ የሆነ ነገር አይደለም የሚል ነው ያለኝ። ምክንያቱም አሁን ክልላችን ላይ ህብረተሰቡ ስለ ጦርነት ስለ ግድያ ስለ ስርዓት የሚያወራበት ጊዜም አይደለም ጊዜው ወቅት ሰአትም የለውም። ሽፍቶቹ ውቦ የሚባሉ ክልሉን እንገነጥናለን፣ ህብረተሰባችን ነጻነት ይፈልጋል፣ ህብረተሰባችን እየተጨቆኑ ነው ብለው አጀንዳ ይዘው የህብረተሰብን ገንዘብ በየሀገሩ ዲያስፖራ ላይ እየዞሩ ከህብረተሰቡ ገንዘብ የሚሰበስቡና የራሳቸውን አጀንዳ የሚያራምዱ ናቸው። የድሬዳዋ ከተማ ፖሊስ ኃላፊ ነበርኩ ያሉት ሻለቃ አሊ ስምሬ በሶማሌ ክልል ግድያና የህዝብ ማፈናቀልን በምን መልኩ እንደተከታተሉም ገልጸውልናል። እኔ እንደሚታወቀው ያው እኔ ፖሊስ መኮንን ነኝ። መኮንን ደግሞ ያው ከፍተኛ የሆነ ምስጢሮችን ያውቃቸዋል። በህብረተሰቡ ላይ የሚደርሳቸው ምስጢር ያውቃል። የስራ ቦታዬ ድሬዳዋ ከተማ አስተዳደር ቢሆኑም ሶማሌ ክልል ስለሚፈጽሙት እያንዳንዳቸው ነገሮች አይነ ቁርኝት በቅርብ እየተከታተልኩት ነበረ እና ይህንን ነገር በትክክል ስለመፈጸሙ ደግሞ ከሁለት ሺህ አስራ ሁለት በኋላ ኤንጂኦ ነው ወይ ስኩሪቲ እንደ ሴፍቲ እየሰራ የነበረው ሶማሌ ክልል እነዚህን አጠቃላይ ቦታዎችን ዞር አለው አይቼዋለሁ። ብዙ ዶክመንቶቹም እዛ ላይ ያዘጋጀው ዶክመንቶች አለው እና በትክክል ያዩ ሰዎች ላይ ኢንተርቪው አድርገን ይህንን ነገር ለዓለም ህብረተሰብ እንዲያውቅ ብዬ እያጋለጥኩት ያለው የወቅቱ የድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ ሀሰን ጣሂር ግን ሻለቃ አሊ ለህዝብ ተቆርቁረው ሳይሆን በወንጀል የጎደፈ ስማቸውን ለማደስ ነው ስለ መብት ጥሰት የሚናገሩት ብለውናል። በእርግጥ ግለሰቡ የቀጠና ኃላፊ ነበሩ ለተወሰነ ጊዜ ያህል። በስራ ቆይታቸውም በስነ ምግባር ችግር እና በስራ ፍራጠን በተደጋጋሚ ተገምግመው ማስጠንቀቂያ የተሰጣቸው አካል መሆናቸውን ላረጋግጥ እፈልጋለሁ። እንዲያውም በህዝቡ በኩል ሲቀርቡ የነበሩ ሮሮዎች የፖሊስን ዩኒፎርም ለብሶ ህብረተሰቡን በእስር ሲያሰቃይ የነበረ ህብረተሰቡን ሲደበደብ የነበረ አካል መሆኑን እና በተደጋጋሚ ቅሬታ ቀርቦበት በማስጠንቀቂያ እንደዚሁም በስነ ምግባር ችግርና በብልግና ህብረተሰቡ ራሱን ከሶ እስር ቤት የገባ አካል ነው ሻለቃ አሊ ስምሬ የመንግስት ባለስልጣን በተለይም የፌዴራል ፖሊስ አባል እንደመሆናቸው ተፈጸመ ባሉት የህዝብ በደል ላይ እርሳቸውም ተካፍለው እንደሆነ ታሳስ 15 ባስተላለፍ ነው ቃለ ምልልስ ጠይቀናቸው ነበር። መልሳቸው የሚከተለው ነው። እኔ በፍጹም እነዚህ አይነት ወንጀሎች አልተሳተፍኩም። እኔ የስራ ቦታ ድሬዳዋ ነበር። የድሬዳዋ ህብረተሰብ ደግሞ እዚያ አካባቢ የምኖረው ኢትዮጵያዊ ምን ያህል ህብረተሰቡ ተቆርቋሪ የነበርኩኝ ሰው መሆንን በደንብ ያውቁኛል። ምንም አይነት ወንጀልም አልተሳተፍኩም። ብታሳተፍም ተጠያቂ መሆነን አውቀዋለሁ። አላድርግም። ደግሞ ለህብረተሰብ ተመልሼ እነሱን ላይ በደል ለማድረስ ሳይሆን እነሱን ለማገልገል ነበረ ለፖሊስነትም ሲቀጠር የገባሁት እና ትልቁ የፖሊስ ሚና ደግሞ ወይም የፖሊስ ስራ የህብረተሰብ ጫማ ነው። የህብረተሰብ አገልጋይ ነው እንጂ የህብረተሰብን ጨቋኝ ወይም የህብረተሰብን ገዳይ ወይም የህብረተሰብን ጫና እንትን የሚያደርግበትን አይደለም። ከፖሊሱ መሰ ከስራ ተባረው ነው የሚለውን የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ አመራር አባል ገለጻም አሊ ስምሬ እንዲህ ሲሉ ነበር የገለጹልን። ህብረተሰቡን በመመሳጠር ሰዎችን ከእስር ለቀሃል ንብረት መለስ ብሎኝ ነው የወነጀሉኝ። እንደሚታወቀው ኢትዮጵያ ብዙ ብዙ ደንቦች እና ሕጎች አሉ። እነዚህ ሕጎች ደግሞ ህብረተሰቡን ለመጉዳትና እነሱ ማይታዘዝላቸው ሰዎችን ለማሳሰር ነው የሚጠቀሙበት። ብዙ እንትኖች አሉ የሰረሽብር ወንጀል እንትን እንትን ህግ አለ። የሰረሙስና ህግ አለ። እነዚህ አጠቃላይ ህጎች እነሱን መጉዳት የሚፈልጉትን ሰዎች የሚጠቀሙባቸው ህጎች ናቸው እና ከእነዚህ ውስጥ ነው እኔ ሰረሙስና ብሎ ያሳሰሩኝ እና ዋስትና መብቴን ከልክሎኝ ለአንድ አመታት ያህል ያላ ምንም አይነት እስር ቤት ያቆዩኝ ይመዝገን ፍርድ ቤት ግን መጨረሻ ጉዳዩን ውሸት መሆኑ ተረድቶ ድሬዳዋ ከፍተኛ ፍርድ ቤት ነው በነጻ ያሰናበተኝ። ካሰናበተኝ በኋላ ወደ ስራ እንድመለስ ጠየቁኝና ተማጸኑኝ፣ ለመኑኝ። እኔ ግን በጭራሽም ከእነዚህ አይነት ወንጀለኛ ሰዎች ጋር፣ ከእነዚህ አይነት ሰይጣናዊ ስራ የሚሰሩትን እና ህብረተሰብ ሰዎቻቸውን የሚጨቁኑ ሰዎች ጋር አልሰራም ብዬ ነው የወያኔን መንግስት እንቢ ብዬ እንትን የለቀቁት። በራሴ ፍላጎት መልቀቂያ አስገብቼ ነው ያለቀቁት። ማንም ሰው አባረሮኝ ወይም በዲስፕሊን እንትን ተብዬ ሳይሆን በአፍሳት የፍላጎት ነው። በቃ እናንተ ጋ በቀኝ ከዚህ በኋላ ብዬ ለቀቁት። ከኢትዮጵያ መንግስት ስልጣናቸው ከተሰናበቱ በኋላ ወርልድ ቪዥን ለተባለው የበጎ አድራጎት ድርጅት ለአምስት አመታት እንደሰሩ የገለጹት ሻለቃ አሊ ስምሬ ከዚያም ለመልቀቅ የተገደድኩት የክልሉ ፕሬዝደንትና ምክትል ፕሬዝደንቱ በተደጋጋሚ የመያዣ ትዕዛዝ በመላክ ስላዋከቡኝ ነው ብለዋል። በቃል ምልልሱ ተዋከብኩ የሚሉበትን ምክንያት እንዲህ ሲሉ ገልጸውልን ነበር። የአፋርና የኢሳ ማለትም እኔ ኢሳ ነይ ከሽኒል ዞን አካባቢ ነው የመጣሁት። እዚ አካባቢ ያሉ ወንድማሞት ናቸው። ህብረተሰቡ ሊያጋጩ ሲፈልጉ እንደ ዜግነት ተቃወምኩት። እነዚህ ሰዎች ለምን ታጋጩታላችሁ? ለምን ይሆናል? ይህ ተቃወምካቸው፣ ለምንድን ነው የሚያጋጩት? ለምን ሊያጋጫቸው ፈለጉ? እንዴት ነው የሚያጋጨው መንግስት በትክክል ማለትም የኢትዮጵያ መንግስት እንደሚታወቀው ወያኔ የኢትዮጵያን ሕዝብ ሀያ አምስት አመት ሙሉ ከፋፍሎ በዘር እና በሃይማኖት ነው እየገዛ ያለው እንጂ በብቃት ወይም ጥሩ ስራ ሰርቶላቸው ሳይሆን ኦሮሞው ከአማራ እያጋጨ፣ ሶማሌው ከኦሮሞ እያጋጨ፣ ወላይታው ከሀዲያ እያጋጨ፣ አፋሩን ከኢሳ እያጋጨ ነው እድሜውን ሊያራዘም የቻለው እስከዛሬ ድረስ ይሄንን ነገር ሊያደርጉ ሲፈልጉ እኛ ማለትም እዚያ አካባቢ ያለው ሶማሌ ወጣቶች፣ በተለይ ኢሳ ወጣቶች እና አፋር ወጣቶች በድብቅ ተነጋግረን ሱልጣን አልሚር አሁኑ ውጭ ሀገር ያሉ እና የኢሳው ጋር እንዲገናኙ እና ችግሮቻቸውን እንዲፈቱ አስደረግን። ይሄን ካደረግን በኋላ እነዚህ ሰዎች ሰሙ፣ ምክንያቱም የወያኔ ተላላኪ ናቸው። አብዲሌና አብዱልሀኪም የሚባለው ምክትል ፕሬዚዳንት ይሄንን እኛ ጥሩ ስራ ሰርሰርታቸዋልና በርቱ ማለት ሲገባቸው እንዴት ይህንን ታደረጉታላቸው? እኛ ሆን ብለን ነው ብሱ በእሙ አልፈነግልህም። ስለዚህ ለምን ተብሎ ሶስት ጊዜ ነው መያዣ ትዛ ሲያወጡብኝ። ብዙ ሰዎችም ታስሯል፣ ያለ አግባብ ታስረዋል። አቶ ሀሰን ጣሂር ግን ሻለቃ አሊ ስምሬ የባለስልጣናቱንም ማንነት አያውቁም ነው ያሉን። አቶ አሊ ስምሬ የመቃወም ሞራሉም የለው፣ ምክንያቱም ራሱ ህዝብን በፖሊስ ዩኒፎርም ሲያሰቃይ የነበረ ራሱ ከራሱ የራሱ ህዝብ የራሱ ሶማሌ ህዝብ ሲበድል የነበረ አካል ለህዝብ ቆሜ ነው የተበደልኩት ማስጠንቀቂያ የተሰጠኝ ብሎ ማለቱ ትክክለኛ አግባብነት ያለው አይደለም። የእኛ ማህበረሰብ ኦሮሞንም አማራንም አይገልም። አማራውና ኦሮሞ ከእኛ ህብረተሰብ ጋር እየኖረ ጅጅጋም ላይ ቀብሪ ዳህርም ላይ ጎዴም ላይ ድንበር ላይም እዚህም ድሬዳውም አካባቢ አብረን እየኖርን ተቻችለን የምንኖር ህዝቦች ነን። ስለዚህ የሶማሌም ህዝብ ቻይ አክባሪ ሌላውን ማይነካ ህዝብ ነው። ከዚህም አንጻር አሊ ሰምሬ እያነሳ ያለው ጉዳይ አሁን አሁን ቅድም ቁቦ ብዬ የጠቀስኩልህ ሽፍቶች የእነሱ ጎን ነኝ እነሱ ጋር ተቀላቅ እያለው ብሎ አሳይለም፣ ፖለቲካል አሳይለም ለማግኘት ነው ይህን ሁሉ ወሬ እየነዛ ያለው። ሌላው ፕሬዚዳንቱ እንደዚህ ይከታተልኝ ነበረ እንዲያደርግኝ ነበር ያለው ፕሬዚዳንቱ እሱን አያውቀውም። አሊ ሰምሬ እኮ ድሬዳዋ ላይ እኮ ነው የሰራው፣ ሶማሌ ክልል ነው አያውቀውም። ፕሬዚዳንቱ ስለ እሱ አያውቀውም። አንድ ሌላው ከሱማ ከኢሳና ከአፋር ጉዳይ ጋር ተያይዞ እኔ አንዱ የዚህ ጎሳ ተወላጅ ነኝ። ድሬዳዋ ላይ ነው የምኖረው። አካባቢውንም በደንብ አውቋለሁ አፋሮቹንም አውቃቸዋለሁ። እነዚህ ሁለቱ ጎሳዎች ድሮ በታሪክ በግጦሽ በተለያዩ አርብቶ አደር ግጭቶች ይከሰቱ ነበረ። እሱ ነው ያለው እንጂ ከዛ ውጪ መንግስት ሁለቱን ጎሳዎች የሚያጋጭበት ምንም አይነት ምክንያት አልነበረም። የለም ሻለቃ አሊ ስምሬ በሶማሌ ክልል ለሚፈጸሙ ወንጀሎችና የኦጋዴን ክልል ህዝብ ከሌሎች ኢትዮጵያውያን ወገኖቹ ጋር ለማጋጨት የተፈጠሩትና የሚሰሩትም ልዩ ፖሊስ የተባሉት ታጣቂዎች ናቸው ይላሉ። በእነርሱ በሚፈጸም ወንጀል በህዝብ መካከል ቅራኔ እንዳይፈጠር ስጋት አሰምተው ነበር። በሰጡን ቃለ ምልልስ የሶማሌ ልዩ ፖሊሶች የሚባሉት የእኛን ህብረተሰብ ሀያ አምስት ዓመት ብሎ ሲገሉት ሲደፍሩትና ሲያስሩት የነበሩ ሰዎች የሶማሌን ኮት ለብሶ ሶማሌን ሶማሌዎች ናቸው እናንተን እየገደለ ያለው በማለት ሌላው ኢትዮጵያዊና ሶማሌውን መጋጨት እየፈለጉ ነው ያለው። ኦሮሚያና ሶማሌ ክልል አካባቢ ልዩ ዞሎ ልዩ ኃይል ማለት ነው። ሶማሌ ልዩ ኃይል እዛ ድረስ ሄዶ ህዝቡን ጨፍጭፏዋል። አማራ ክልልም እየተወሰዱት ነው ያለው። እነዚህ ሰዎች ቁጥር አንድ የኛ ጠላት ናቸው፣ የሶማሌ ጠላት ናቸው። ሶማሌም ሲጨፈጭፉ ሲገሉት፣ ሲደፍሩት የነበሩ ሰዎች ናቸው። ስለዚህ ሌላው ኢትዮጵያዊ ሶማሌ በእኛ ላይ ወረራ ፈጽማል ወይም ደግሞ ለወያኔዎች አጋር ሆናል ብሎ እንዳያስቡ፣ ሶማሌውን አይወክሉም እነዛ ሰዎች። የወቅቱ የክልሉ ባለስልጣን አቶ ሐሰን ጣሂር ግን በክልሉ የልዩ ፖሊስን ሚና በማወደስ ይገልጻሉ። ልዩ ፖሊስ ማለት የክልሉ ከዛው ከሶማሌ ማህበረሰብ የወጡ ወጣቶች በክልሉ ያለውን ጸጥታ እና ሰላም የሚያስከብሩ ወጣቶች ናቸው። እነኚህ ወጣቶች ከዛው ከሶማሌ ማህበረሰብ የወጡ ናቸው። ለሶማሌ ሕዝብ የሚያገለግሉና ሰላም ከጸጥታ ጉዳይ አልፈው በልማት ስራ ላይ የተሰማሩ ናቸው። ስለዚህ እነኛ አካላት ሻና አፋሩን ከማጋጨት አንጻር ኦር ሌላውንም እንትን ከማለፍ አንጻር ምን አይነት ሚና የላቸውም። በተያያዘ ዜና አድማጮች በቅርቡ በኦሮሚያ ክልል በምስራቅ ሐረርጌ የጭናክሰን ወረዳ ነዋሪዎች በሶማሌ ክልል የሚንቀሳቀሰው ልዩ ፖሊስ የተባለ ታጣቂ ኃይል ወደ ክልሉ ገብቶ የህይወትና ንብረት ጉዳት ማድረሱን ዘግበናል። በወቅቱ ያነጋገርናቸው የጭናክሰን ነዋሪዎች ልዩ ፖሊስ በአምስት ቀበሌዎች ባደረሰው ያልተጠበቀ ጥቃት የአምስት ሰው ህይወት መጥፋቱን እንደገለጸልንም ዘግበናል። ይኸው የሶማሌ ክልል ታጣቂ ኃይል ባለፈው ሳምንት በኦሮሚያ በቦረናና ጉጂ ዞኖች በሚገኙ የቀበሌ ማህበራት ባካሄደው ጥቃት የስምንት ሰው ህይወት መጥፋቱን ከነዋሪዎቹ ባገኘነው መረጃ መሰረት ዘግበናል። በሶስቱም ወረዳዎች ያነጋገርናቸው የክልሉ ባለስልጣናት ከሶማሌ ክልል የመጡ ኃይሎች ጥቃት ማድረሳቸውን አረጋግጠው ለፌደራል መንግስት ማመልከታቸውን ለአሜሪካ ድምፅ ራዲዮ ገልጸዋል። እንደ አውሮፓ አቆጣጠር በሰኔ ወር 2011 ዓ ም ሁለት የስዊድን ጋዜጠኞች ጆሃንሰን ፒርሰን እና ማርቲን ሺቢ በምስራቅ ኢትዮጵያው የሶማሌ ክልል ስለሚገኝ የኦቦሌ የነዳጅ ጉድጓድ ለመዘገብ ወደ ክልሉ ተጉዘው ቁጥጥር ስር ከዋሉ ወዲህ አካባቢው ለዓለም አቀፍ ጋዜጠኞች ዝግ ስለሆነ አለ ስለሚባለው የመብት ጥሰትና ስለ ልዩ ፖሊስ ሚና መዘገብ አልተቻለም። የሰብአዊ መብት ተቆርቋሪ ድርጅቶች አምነስቲ ኢንተርናሽናል እና አፍሪካ ዋች በክልሉ ይፈጸማሉ ስለሚሏቸው የመብት ጥሰቶች በየጊዜው ዘገባ ያወጣሉ። የኢትዮጵያ ሶማሌ ሕዝብ ዲሞክራሲያዊ ፓርቲ ከፍተኛ አመራር አቶ ሀሰን ጣሂር ክልሉ አሁን በሰላም እንደሚተዳደርና የሕዝቡም ትኩረት ልማት መሆኑን ገልጸው ጋዜጠኞች መግባት እንደሚችሉ ይናገራሉ። ሶማሌ ክልል ከዚህ ቀደም የነበሩ ችግሮች በተለይ ከዚህ ከጸጥታ ጋር ተያይዞ የነበሩ ችግሮች ሙሉ ለሙሉ ተፈተው ጋዜጠኞች፣ የልማት ሰራተኞች፣ የመንግስት አመራሮች፣ የድርጅታዊ መንግስታዊ ያልሆኑ ድርጅቶች እንደ ልብ እየተንቀሳቀሱበት ያለበት ክልል ነው። አሁን የኛ ክልል ከዚህ ቀደም ሁለት ወር ሶስት ወር ሲፈጅ የነበረው መንገድ አሁን በሁለት ቀንና በአንድ ቀን ያለምንም ምንም ኮንቮይ ያለ ምንም አጃቢ ነጻ ሆኖ የምንንቀሳቀስበት ክልል ነው። እንደ አሁን ለምሳሌ ያህል አሁን የአጠቃላይ የፓርቲው መደበኛ ጉባኤ ቀብሪ ዛህር መራዕቶ የሚባል ጫካ ውስጥ ነው ያከናወን ነው። ይሄ ጫካ ድሮ እንኳን ስብሰባ ሊካሄድበት ሰዎች መኪና ይዘው በእግራቸው መሄድ የማይችሉበት ቦታ ነበር። ስለዚህ በተጨባጭ አሁን ያለው ነገር ሰላምና ሰላም ነው። እንኳን ጋዜጠኞች ማንኛውም የውጭ ሀገር ዜጋም ቢሆን በነፃነት እየተንቀሳቀሰ ስራውን የሚሰራበት ሁኔታ ነው ያለው። ሁለቱ የስዊድን ጋዜጠኞች ዮሀን ፔርሰንና ማርቲን ሺቢን የኢትዮጵያ መንግስት በህገ ወጥ የአገር ድንበር ጥሶ መግባትና አሸባሪ የሚለውን የኦጋዴን ነጻ አውጪ ግንባር ኦኤንኤልኤፍን በመደገፍ ከሶ ለአንድ ዓመት እስር ቤት ማቆየቱ አይዘነጋም። ጋዜጠኞቹ በህገ ወጥ ወደ አገሪቱ መግባታቸውን ቢያምኑም እስር ቤቱ የኢትዮጵያ ፖለቲካ መሪዎችና ጋዜጠኞች የሚያዙበትን አስከፊ ሁኔታ ማሳያ ነው ሲሉ በወቅቱ ለመገናኛ ብዙሃን ቃላቸውን ሰጥተዋል። የሱድን ጋዜጠኞች ቁጥጥር ስር ከዋሉም በኋላ ከሸማቂዎቹ ጋር ይዋጉ እንደነበር የሀሰት ማስረጃ እነርሱ ላይ ለማቅረብ የኢትዮጵያ ባለስልጣናት ጠመንጃ ሲይዘው ፊልም እንዳቀናበሩባቸው መግለጻቸው አይዘነጋም።